የኢትዮጵያ አየር መንገድን በአብዮቱ ዘመን ወቅት ከውድቀት ማዳናቸው የተመሰከረላቸው ካፒቴን መሐመድ አህመድ እንደ አውሮፓውያን አቆጣጠር ህዳር 26 2024 ዓ.ም. ምረት በ94 ዓመታቸው በሞት ተለይተዋል። ካፒቴን መሐመድ አየር መንገዱን እንደ አውሮፓውያን አቆጣጠር ከ1980 እስከ 1994 በዋና ስራ አስፈጻሚነት መርተዋል። ከ30 ዓመታት በላይ አየር መንገዱን ያገለገሉ ሲሆን በኬንያ የአፍሪካ አቪዬሽን ማህበር ፕሬዝዳንት በመሆን ከሀገራቸውም አልፈው ለአፍሪካ አየር መንገድ አስተዋጽኦ ማድረጋቸውን የአየር መንገዱ የቀድሞ የስራ ኃላፊዎችና ባለሙያዎች ለአሜሪካ ድምጽ ተናግረዋል። በኢትዮጵያ የመጀመሪያው ኢትዮጵያዊ የአየር መንገድ ስራ አስኪያጅና የካፒቴኑ አለቃ የነበሩት ኮሎኔል ስምረት መድህኔ የእሳቸው ምክትል በመሆን ጭምር በተለያዩ ቦታዎች አብረው የሰሩትና የአየር መንገዱ የገበያና ኦፕሬሽን ዳይሬክተር በመሆን ያገለገሉት ካፒቴን አሰፋ አምባዬ ልጃቸው አቶ ካሊድ መሐመድንና የአቪዬሽን አማካሪ አቶ ዮናታን መንክር ካሳን ደረጀ ደስታ አነጋግሮ ተከታዩን ዘገባ አዘጋጅቷል። የኒውዮርክ ታይምስ ጋዜጣ እንደ ኤሮፓ አቆጣጠር ናሴ 19 ቀን 1985 የኢትዮጵያው ካፒታሊስት አየር መንገድ ኢትዮጵያስ ካፒታሊስት ኤርላይን በሚል ርዕስ አንድ ዘገባ ይዞ ወጥቶ ነበር። ጋዜጣው አጽንዖት የሰጣቸው ሶስት ነገሮች የመንግስታዊው አየር መንገድ ነጻነት የተጠበቀ መሆንና በካፒታሊስት የንግድ አስተዳደር ዘይቤ መመራት፣ አለም አቀፍ የበረራ ተደራሽነትና የካፒቴን መሐመድና የቡድናቸው የአመራር እይታና ብቃትን አንስቷል። የፖለቲካ ጫናና የኩባ የኩባንያውን ስራ ሚዛን ጠብቆ በመስራት በጋዜጣው የተጠቀሱት የወቅቱ የአየር መንገዱ ስራ አስፈጻሚ ካፒቴን መሐመድ አህመድ የመንግስት ኩባንያንን የመንግስት አካል ግን አይደለንም፣ የራሳችንን ውሳኔ ለመወሰን ነጻ ነን ማለታቸውን ጽፏል። በዚህ ሳምንት በሞት የተለዩት ካፒቴን መሐመድ ደርግን በመሰለ መንግስት ውስጥ አየር መንገዱ ነጻነቱን ጠብቆ እንዲሰራ ካበቁ ባለውለታዎች አንዱ መሆናቸውን የአየር መንገዱ ሰራተኞች ይናገራሉ። ካፒቴን አሰፋ አምባዬ አብረዋቸው ሰርተዋል። በፈረንጅ እዚ አቆጣጠር ስለ ዘጠኝ መቶ ሰማንያ እስከ ሰማንያ አምስት እኔ ከሱ ጋር ሆኜ ከበታች ሆኜ ስራ ነበር እኔ ዴፒቲ ጀነራል ማናጀር የማርኬቲንግ ነበርኩ እሱ ጀነራል ማናጀር ነበረ በአየር መንገዱ ስራ ጣልቃ በመግባት የሚቻል ስራ የለም መሐመድ ጠንካራ ሰው ነበሩ ይላሉ ካፕቴን አሰፋ ይህ ሳይጠየቅ የተፈታ ነው። እኛ ጋ በእኛ አካሄድና አሰራር ኢትዮጵያ ኤርላይንስ ነጻ ካልሆነ በስተቀር እንደማይሰራ ዛሬ ያውቃሉ። ያን ይታወቃል። መናገርም እና ማስጠንቀቅም እና ማስፈራራትም አስፈላጊ አልነበረም። በመሐመድ ጠንካራ አቋም ያለው ሰው ነው። የሚያጠራጥር ነገር አልነበረም። አየር መንገዱ በኢንተርፌረንስ ሊሰራ የሚችል አየር መንገድ አልነበረም። የዓለም አቀፍ አቪዬሽን ጸሐፊ መሆናቸውን የነገሩን አቶ ዮናታን መንክርካሳ ነጻነቱ በነጻ የመጣ ሳይሆን በብርቱ ፈተና የተገኘ ነው በማለት ካፕቴን መሐመድ በተለየ የታሪክ አጋጣሚ ወደ ኃላፊነት መምጣታቸውን ይገልጻሉ። ጥሩ ነው። ካፕቴን መሐመድ አህመድ ኢትዮጵያ አየር መንገድ እስከ ዛሬ ከነበሩ ስራ አስኪያጆች፣ አሁን በአሁኑ አጠራር ዋና ስራ አስፈጻሚዎች ግንባር ቀደም ላይ የሚገኙ ናቸው። አየር መንገዱ በተለይ በጣም በተፈተነበት የደርግ ዘመነ መንግስት ፖለካሪዮት አለም ምክንያት በዚያ በበጋ ጊዜ ውስጥ የነበሩ ሪ በመሆናቸው ለአየር መንገዱ ከሌሎቹ በተለየ የእሳቸው ፈተና ትልቅ ነበር። ያ ዘመን አየር መንገዱ ከገበያ ልወጣ የሚችልበት እድል ሁሉ የነበረበት ችግር ውስጥ ነበር የነበረው። ያንን ግን በጣም ቆራጥ በሆነ እና በጣም ስጋት ባለው መንገድ አየራዎች ያንን ከባድ ጊዜ አሳልፈውታል። ማሳለፍ ብቻ ሳይሆን ወደተሻለ ላስታች ምንድን ነው ያደረጉት? ለምሳሌ እንዴት የተሳለፉት? ምን ምን ያደረጉት ነገር አለ? ምን የወሰዷቸው እርምጃዎች ነበሩ? እንግዲህ እሳቸው ኢትዮጵያ አየር መንገድ ቀደም ብለው ይሰሩ ነበር። በኋላ አየር መንገድ ውስጥ የዚህ አቤቱ ሲፈነጫ ወይም የለውጥ ስርዓቱ ሲመጣ በነበሩ አለመግባባቶች ወደ ኒውዮርክ በሽያጭ ኃላፊነት ሄደው ነበር። ከዛ እንግዲህ አየር መንገዱ ሊወደር መችል አይነት ቀውሶች መግባት ሲጀምር ደርግ መንግስት ይህንን ሁኔታ ሊቀይሩ የሚችሉ መሪዎችን ማፈላለግ ነበረበት እና በዚህ ጊዜ የቀድሞ አለቃቸው የነበሩት ኮሎኔል ስምረት ምላኔ የመጀመሪያ ኢትዮጵያዊ አየር መንገዱ ዋና ስራ አስኪያጅ አቸው የጠቆሟቸው ነው ያለኝ መረጃ። የመጀመሪያው የኢትዮጵያ አየር መንገድ ኢትዮጵያዊ ስራ አስኪያጅ ኮሎኔል ስምረት መድህኔን አገኘናቸው። ከካፒቴን መሀመድ ጋር ትውውቅና ወዳጅነታቸው የረዥም ዘመን ነበር። መሀመድን የመጀመሪያ ያገኘሁት ገና በልጅነታችን እኔ አስራ ስምንት አመት የነበረ እሱ ወደ ሀያ አመት ሲኗል። ግን ትንሽ እድሜውን ደብቆ ሁለት ዓመት ደብቆ ቀንሶ ነው የገባ ለምን እንዳደረገ በጣም የምንስቅበት ጉዳይ ነው። ስለዚህ ቶክቱ መጀመሪያ ተገናኘው እሱ ከበፊት ሀረር መጣ። እኔ ደግሞ ያው ከአዲስ አበባ ሄጄ አየር ሀይል ውስጥ እኔ እንደ በረራ እንደ ፓይለት በረራ መማር ነበር። እሱ ደግሞ ቴክኒካል ስኩል ገብቶ ኤሮሜካኒክ ለመሆን ያኔ ከዛን ጀምሮ አየር መንገድ ውስጥ አየር ሀይል ውስጥ ወደ አስራ አምስት አመት አብረን ቆይተናል። ቀደም ብሎ አየር መንገድ መጀመሪያ ቀደም ብሎ የገባው እሱ ነው። እንደ ኢንጂነር ሆኖ ገባ። እኔ ደግሞ እንደ ዴፒቲ ጀነራል ወዳጅ ሆኛ ወዳጅነታችን እስከ መጨረሻው ድረስ ቀጥሏል። አየር መንገድም ከወጣ በኋላ አፍራ ሄጄ አፍራ ማለት የአፍሪካን አየር መንገዶች ማህበር ነው። አፍሪካን ኤርላይንስ አሶሲሽን ነው የሚባለው እዛም ሆኜ እሱ የአየር መንገድ ሆኖ እንገናኝ ነበር። ከዛም በኋላ ደግሞ ሲታ ገብቼ እሱ ከአየር መንገድ ደግሞ ወጥቶ አፍራን ገብቶ ነበረ እስከ መጨረሻው ድረስ። መጨረሻ ላይ የአየር መንገድ ቦርድ አባል ሆነን አንድ አስር አመት ደግሞ ሰጥተናል። እሳቸው ስራ አስኪያጅ ሲሆኑ ውጭ በነበረው ጊዜ ወደ አገር ውስጥ ገብተው ያንን ኃላፊነት እንዲቀበሉ ያግባባቸው የእርስ ስም ነው የተነሳው። ኮሎኒያል ስምነት ናቸው የሚል ትክክል ነው። እሱ ልክ ነው። ለነገሩ እኔ ከዛ ስወጣ ኤክሲት ሪፖርት ይባላል። ለሴክሆልደሮቹ ወይ አት ሊስት ለቦርድ ለኃላፊዎቹ ለባለቤቶቹ መስጠት የነበረብኝ ሪፖርት ነበረ። ቢሰሙትም ባይሰሙትም ስለአየር መንገድ ሁናቴ የሚተኩኝ ሰዎች ላይ እሱን አንደኛ አድርጌ ሁለት ሰዎች ደግሞ ደግሜ ጨምሬ አንደኛው ሰፋንባ ይባላል አሁንም አለ እሱ ት እንላለሁ አንደኛው ደግሞ ካፕቴን አለማይሄ ይባላል አርፏል። አስ ዴፒቲ ጀነራል ማኔጀር ሰሆኖ የነበሩ ሰዎች እነዚህ ሰዎች ቢተኩኝ ስራውን መደብ ማስካሄድ ይችላሉ ብዬ ነበረ። አልተቀበሉም ነበር። ሄድኩኝ እዛ አየር መንገዱ ሲወድቅ የደርግ ባለስልጣናት፣ አንድ በተለይ አንድ ቫይስ ፕሬዚደንት የነበረ በጣም የተማረ ሰው አብረኝም የሰራ ሰው አማኑኤል አምደ ሚካኤል የሚባል ናይሮቢ በነበረው ጊዜ አግኝቶ ስለነበረ እሱ ነው ጠርቶ አማክረን። አየር መንገዱ ወደቀ፣ ይዘጋ የሚባል ነገር ስላለ ሳይዘጋ ለመዳን ያ ያስችላል ብየምትብሎ በጥቼ እንደገና አየር መንገዱ የወደቀበት ምክንያት መንግስት እጁን አግቶ ስለጎረጎረው ነው። ደግነቱ ሰው ሁሉ አልተበተነም፣ ጥቂቶች ሰዎች የወጡት እና እነዚህ ሰዎች መልሳችሁ ስልጣን ላይ አስቀምጣችሁ እናንተ እጃችሁን ከሰበሰባችሁ አየር መንገዱ ይነሳል፣ መዘጋት አያስፈልገውም ነው። መዝጋት በጣም ትልቅ ያለ ጉዳት ነው፣ በሚል መጠቀማቸው ተቀበሉ። ያን ጊዜ ፕራይም ሚኒስተር ደግሞ የሚሰራው ኮሎኔል ፍስሃ ደስታ ይባላል። እሱ ብድም ረዳው ተደራጅተው አየር መንገዱን በንድ ያቋቋሙት። ምክንያቱም እኔ እንደውም ስሙን አልጠራሁም። ያን ጊዜ ሲሄድ ሲሄድ ሰጥቷቸው ስም አለ። ከዛ ውጭ የምነግራችሁ ነገር የለም ብዬ እሱን ጨመርኩት። ከዛ በኋላ ያን ጊዜ አልነበረ ያደገ ሰው ነበር ቸው ወልደ ደሬ ይባላል። እሱን የጨምርኩለት እና በእንደዚህ ያለ ግጥ ተስማም ተስማምቶ በቀጥታ ኮሎኔል መንግስቱ ጋር በየጊዜው እየተነጋገረ አስማማቸው። ሁሉም ተስማምተው አየር መንገዱ ዘና አንሰራራ። ኮሎኔል ስምረት አየር መንገዱን ከውድቀት ሊያድኑ ይችላሉ ያልዋቸውን ሰዎች ስም ዝርዝር አስቀድመው በሰጡት መሰረት ደርግ ኒውዮርክ የነበሩትን ካፒቴን መሐመድን ጨምሮ ከየቦታው ያሉትን ባለሙያዎች ወደ አገር ቤት ጠራ። ከነዚህ መካከል አንዱ የነበሩት ካፒቴን አሰፋ አምባዬ ውጭ ሀገር፣ ያው ኢትዮጵያን ኤርላይንስ ነበር የሚሰራው ኒውዮርክ ማርኬቲንግ ኃላፊ፣ የኖርት አሜሪካ ኃላፊ ሆኖ ነበር የሚሰራው እና ጠሩን እኔን ወልደ ገብርኤልና እሱን ጠሩን። ፍስሀ ነበሩ እንትን ጠሩንና አየር መንገዱ ችግር ላይ ነው ተመለሱ። እኔ በዚያ ጊዜ ሳንአ ነበር። ወልደ ገብርኤል ሳንአ የመነሮ ስትን ሆኜ ተመድቤ ሰራ ነበር እዚያ አገለግል ነበር። ወልደ ገብርኤል ደግሞ ከናይሮቢ ነበር። ሶስታችን አመጡና እናንተ ገብታችሁ ቤቱን አስተካክሉ ብለውን እሱን ሾሙት እንትን ጀነራል ማናጀር፣ እኔን ዴፒቲ ጀነራል ማናጀር፣ ወልደ ገብርኤል ደግሞ ዴፒቲ ጀነራል ማናጀር የኮርፖሬት ፕላኒንግ ሆኖ ሆና ስሩ አሉ። ቅዳሜ ቀን ነው ይሄ። በኋላ እሺ ደርሰን እቃችን ምትን ምን ብለን እናመጣለን ስላቸው የለም እንዴት ይሆናል ይሄ ሰኞ ግቡ ቢሮ ብለውን ቤተሰቦቻችንን ሁሉ ትተን በቃ ቢሮ ገባን። ሰኞ እለት ደርግ ከውጭ የጠራቸውን ሶስቱን የአየር መንገዱን ኃላፊዎች ጨርቄን ማቄን ሳይሉ በጠራቸው በሁለተኛ ቀን ስራ እንዲጀምሩ አደረገ። ኃላፊዎቹ መጀመሪያውኑ በተለያየ ምክንያት ወደ ውጭ ያወጣቸው የደርግ ጣልቃ ገብነት ሙከራ እንደነበረ ተናግረዋል። እንደ ካፕቴን መሐመድ ሁሉ ምክትላቸው የነበሩት ካፒቴን ካፕቴን አሰፋ አምባይም በተለያዩ የእውቀት ዘርፎች የሰለጠኑ ነበሩ። እንደ ኤሮፓ አቆጣጠር ከ1953 እስከ 1985 ለ31 ዓመታት አየር መንገዱን አገልግለዋል። ኤሮሜካኒክስ፣ ኢኮኖሚክስ ና ህግ ትምህርቶቻቸውን ተከታትለው አድጌበታለሁ የሚሉትን አየር መንገድ ውስጥ ተመልሰው መስራታቸውን በወቅቱ ወደውታል። የካፕቴን መሐመድ ልጅ ካሊድ መሐመድ ሌላ ዲስ ዋና ኢትዮጵያን ኤርላይንስ ሲመጣ እሳቸው የአሜሪካ ነገር ተልከው ነበረ እና ቤተሰብ ሁሉ ለሁለት ዓመት እዛ ነበርን። ከእሱ በኋላ ኢትዮጵያን ኤርላይንስ ትንሽ ለማደግ ስለተቸገረ አባቴን እስቲ ለምን መተመልሰህ ዋና ስራ አስኪያጅ ልትሆን እንፈልጋለን ብለው ሲጠይቋቸው እሺ እፈልጋለሁ፣ አገሬ ነው ኤርላይን ያደግኩበት ስለሆነ በጣም መጥቼ ለመስራት እፈልጋለሁ። ግን ከፈለጋችሁኝ ይህንን አየር መንገድ እንደ ቢዝነስ መሄድ አለበት። ፖለቲካ ሰው ፖለቲካ ነገሮች እንዳገባበት ማስኬድ ብቻ ነው የምችለው። ፖለቲካ ነገር ከገባበት እኔ አይደለሁም የምትፈልጉት ሌላ ሰው ያስፈልጋችኋል፣ ብለው መንግስት ኃይለማርያምን ነገሩት። ግን በጣም እፈልጋለሁ፣ ለማሳት እፈልጋለሁ። ግን በፖለቲካ እንዲሄድ ከፈለጋችሁ ግን እኔ አልችልበትም። እንደሱ አይነት ስራ አላውቅም። ቴክኒካል ሰው ነኝ ኢንጂኒር ነኝ። ስለዚህ በቴክኒካል ማስኬድን ብቻ ነው የማውቀው። እንደሱ ከፈለጋችሁ መጥቼ መሳት እኔ እንፈልጋለሁ ብለው ተሰማሙ አየር መንገዱን ከውድቀት እንዲያድኑ የተጠሩት እነ ካፕቴን መሐመድ ስራ የጀመሩት ወዲያውኑ እንደነበር አቶ ዮናታን መንክርካሳ ይናገራሉ። ካፕቴኑ ወሰዷቸው የሚለዋቸውንም ዋና ዋና እርምጃዎች እንደሚከተለው ያብራራሉ። ያገለገሉበት ዘመን ከ1980 እስከ 1991 በአውሮፓውያን አቆጣጠር ነው እና በእነዚህ ጊዜያቶች ውስጥ የመጀመሪያ ስራቸው ያደረጉት አላስፈላጊ የስራ መደብ ይዘው የነበሩትን ሰዎች አንዳንድ እንደ ሁኔታው ስራ ሁኔታዎችን ቆርጠው ነበረ። ለምሳሌ እስከ አስር ፐርሰንት የሚሆነውን የስራ ኃይል አላስፈላጊ ነው ብለው የታሰቡትን የስራ ኃይል ራትሞችን፣ መቀነስ፣ ሪስትራክተር ማድረግ እነዚህ የመጀመሪያዎቹ ስራዎቻቸው ነበሩ። በኋላም ላይ እንግዲህ በጣም የሚታወሱባቸው ሁለት ነገሮች አንደኛው አክቹዋሊ ወደ ሶስት ይሆናሉ። ዋና ዋናዎቹን አንኳሮቹን ባነሳለህ የአውሮፕላን ግዢ እንግዲህ በጥናት የተመረኮዘ ነው። በተለይ የኢትዮጵያ አየር መንገድ ከቦይንግ ጋር እጅግ በጣም ታሪካዊ የሆነ ግንኙነት አለው። የመጀመሪያውን ጀት ወደ አፍሪካ ሲያስገባ ሰባት ሀያ የሚባለውን ጀት ቦይንግ ብዙ እርዳታ አድርጓል ለኢትዮጵያ አየር መንገድ ይህንን ከአሜሪካ መንግስት ብድር እንዲያገኝ ለሉል ራስ መንገሻ ስዩም የቦርድ ሊቀመንበርነት ጊዜ የተከናወነ ነው። ከዛ ጊዜ ጀምሮ ኢትዮጵያ የቦይንግ ሰራሽ የሆኑ አውሮፕላኖችን ነበር ስትጠቀም የነበረችው። እንግዲህ የደርግ ዘመነ መንግስት ሲመጣ የሶሻሊስት ስርዓት ስለነበረ ፊቱን ወደ ሶቪየት ህብረት በማዞሩ ከአሜሪካ ጋር የነበረው ቅራኔ የሚታወስ ነው። ነገር ግን አየር መንገዱ ከቦይንግ ጋር የነበረውን ግንኙነት በመተው የሶቪየት ህብረት ሰራሽ የሆኑ አውሮፕላኖችን እንዲገዛ ከፍተኛ የሆነ ግፊት ደርግ ስርዓተ መንግስቱ ባሉ ሰዎች በሚደርስበት ጊዜ ብልሃት በተሞላበት መንገድ ጥናት እንዲደረግ እና የጥናቱ ውጤት አየር መንገዱ የሚያስፈልገውን አውሮፕላን ከተለያዩ ሁኔታዎች ተመርኩዞ አዋጭነት፣ ከብድር አቅርቦት ፕላኑ፣ የበረራ ደህንነት መስፈርቶች፣ የመጫን አቅም የመሳሰሉት አንድ አውሮፕላን እንደ አየር መንገድ ሲገዛ ምን ያስፈልገዋል የሚሉትን በጥናት ላይ ተመረኮዘ እንዲሆንና አየር መንገዱን ነፃነት መንግስት እንዲያከብርለት በማግባባት እና አንዳንድ ጊዜ ጫናዎችንም በመቋቋም ከቦይንግ አውሮፕላን እንዲመጣ አድርገዋል። በተለይ ሰባት መቶ ስልሳ ሰባት የሚባለው አውሮፕላን በጣም ዘመናዊ እና በወቅቱ አዲስ ስሪት ነበር። በአስራ ዘጠኝ መቶ ሰማኒያ አራት እንደ አውሮፓውያን አቆጣጠር የኢትዮጵያ አየር መንገድ ይህንን በጣም ዘመናዊ የሆነ አውሮፕላን ቦይንግ ሰባት መቶ ያደረጉበት ሂደት አየር መንገዱን በዓለም ደረጃ በአፍሪካ ደረጃ፣ በተለይ አዳዲስ የአውሮፕላን ስሪቶችን፣ ቴክኖሎጂዎችን በተለይም በወቅቱም አሁንም ዝናኛ የሆነውን የቦይንግ ስሪት አውሮፕላን ሊገባ በማድረግ ያደረጉት ሶቪየት ሕብረት በኩል የነበረውንም ጫና ሶቪየት ሕብረት ያሉ አውሮፕላኖች በዓለም ላይ ብዙም ተፈላጊ አይደሉም፣ በተለይ በኮሜርሻል ኤርላይን በምንላቸው ብዙ እስከዛሬም ድረስ እዚህ ነው የሚባል የገበያ ድርሻ ያላቸውም እና ምናልባት ካፕቴን መሐመድ ይህንን ውሳኔ የነበረውን ሁኔታ ተቋቁመው ጫናውን ተቋቁመው ሀያ ሦስቱ ነው። ባይቀለብሱት ኖሮ ከቦይንግ ጋር የሚኖረን ግንኙነት በቀላሉ ይመለሳል የሚል እምነት የለኝም። የውጭ ዜጎችን የተኩት የመጀመሪያው ኢትዮጵያዊ የኢትዮጵያ አየር መንገድ ስራ አስኪያጅ ኮሎኔል ስምረት መድሃኔ ካፕቴን መሐመድ ለአየር መንገዱ አደረጓቸው ከሚሏቸው መካከል ዋና ዋናዎቹ ናቸው የሚሏቸውን አንድ ሶስት ነገሮች እንዲያስረዱ ተጠይቀው ይመልሳሉ። አንደኛ ሲመጣ ገና አየር መንገዱ ለማንከሳከፍ ያደረሱ ሰዎች አራት መቶ አምስት መቶ ሊሆኑ ይችላሉ። አዲስ የመጡም ብዙ አሉበት። ከዛ ውስጥ እንደ ካድሬ ምናምን ሰከተው አይሰሩም፣ አያሰሩም። ሪፖርት ማድረግ ነው ሰውን በጣም ተዘናግሮ ምንም በቃ እጁን ታስሮ ቁጭ ባለበት ጊዜ ያንን ፈታላቸው። አንድ እሱ ነው የመጀመሪያ። ሁለተኛ ደግሞ ትንሽ ቆይቶ ያንን ያው መንግስት ደግሞ ያንን ተቀበለ። መንግስት መከበር አለበት። ያን ጊዜ የነበረው መንግስት ፊት አሳስቶ ነበር፣ አሳስቼ ነበር ብሎ አምኖ እንደገና እዛ ሲቀሰቃቸውን ሰዎች ሁሉ አውጥቶ ሌላ ቦታ አታይን አድርጎ ማሰራቱም ይመሰገናል። ግን አንዴ ከተቋቋመ በኋላ ደግሞ ያው እንግዲህ ትሬኒንግ እና ኢኩፕመንት ጉዳይ አለ። መንግስቱ ደግሞ ያን ጊዜ መንግስት ያው ሶሻሊስትን የሶቪየት ዩኒየን ኦልሞስት ሳተላይት ተደጋፊ ሆኖ በሚሰራበት ጊዜ በኮመርሻል ኤቪዬሽን ውስጥ ተቀባይነት በጣም የሌላቸው የመስኮ አውሮፕላኖች ካልገቡ እያሉ ፕሬሸራይዝ የሚያደርጉ ኢትዮጵያውያን ነበሩ። እዛ ውስጥ እነሱ መቋቋሙ ትልቅ አሴት ነበረ። እነሱ ተቋቁሞ ገበያ ውስጥ ተቀባይነት ባለው በተጨማሪ ደግሞ አስተጣራ የተለከሰ የሆነውን ወገን እንወስዳለን ብሎ የአሜሪካን ጠላት አሜሪካን ያን ጊዜ ጠላት ነው። ጠላት አገር የጠላት አውሮፕላን እየገዛ እነ ሰቨን ሲክስ ሰቨን ጀት አውሮፕላኖችን እሱ ሁሉ አዞ ማምጣቱ ትልቅ መንግስትን ቀበሉ ማስደረግ መቻሉ ራሱ ትልቅ ነገር ነው ብዬ አምናለሁ። ኒውዮርክ ታይምስ በደርግ ዘመን ካፒታሊስቱ የኢትዮጵያ አየር መንገድ ብሎ በወቅቱ የዘገበለት በካፒቴን መሐመድ የተመራው ተቋም አድርጓቸዋል ከሚባለው ትልቅ ነገር አንዱ ወደ አስር በመቶ የሚደርሱ ሰራተኞችን መቀነሱ ነበር። ይህ እንዴት ተቻለ? በወቅቱ ምክትል ስራ አስኪያጅ የነበሩት ካፒቴን አሰፋ አምባዬ ይመልሳሉ። ልክ ነው። አስር በመቶ ተቀንሷል። ምክንያቱም የበጀት ችግር ነበረ፣ የትርፍ ችግር ነበረ። ገቢው በጣም ስላነሰ በዚያ ጊዜ አስር በመቶ ተቀንሶ ትክክለኛ ቁጥር ለማምጣት ሞከርን እና በሱ ቀጠልን እና ሁሉ ሰው ተባበረ ደግሞ መቀነሱ ላይ እና ምን ውጤት መጣ? ወዲያው ለአንተ በነበራችሁበት የመጡ ውጤት ምንድን ነው? ምን ምን ውጤት ተገኘ? ክኛ እንደገባን በወሩ ውስጥ አየር መንገዱ ይሄ ኦንታይም ፐርፎርመንሱ በሰዓት የሚሄደው ሰራተኛው ሞራል ምናምን ሁሉ ይተሻሻል። ሌላ ነገር ሆነ በቃ እና ሁሉም ጠምቶስ ነበር ፈልጎ ነበረ። እና ሁሉም በአንድ በኩል መሳብና መጎትን ማለት መግፋት ጀመረ እና ጀርማ ብቅ አለ በቃ እና፣ ጠቅላላ የሰራተኛው ድጋፍ ነበረው። በለውጡ ያምን ነበረ ሰራተኛው። የአስተዳደር ዘዴያቸው ምንድን ነበረ? መጀመሪያ ጥሩ ጠባይ ያለው ሰው ያከብራል። ትንሽም ትልቅም ብሎ የሚያየው ነገር የለም ስራ ነው የሚያየው። ሁለተኛ ትኑ ሲስተሙ፣ ይሰራ የነበረበት ሲስተም ይሄ ማኔጅመንት ባይ ዎኪንግ አራውንድ፣ ቢሮ አይቀመጥም ነበረ እየዞረ ጉራንጉሩ የገባ ሁሉ እየገባ ከአትክልተኛው ጋር አትክልተኛ የሆነ ከጠራጁ ጋር ጠራጁ የሆነ ነበር ይሰራ የነበረው፣ እና ኢንቮልድ ሆኖ እና ሰው ያወደው ነበር፣ ሰው እንትን ይለው ነበረ። ሁለተኛ ደግሞ ጥሩ ጭንቅላት አለው። አንድ ዲስካሽን ውስጥ ገብቶ ነገሩ ገብቶ ከጨረሰ በኋላ ማስረዳትና መምራት ይችላል። ሰው ያከብራል። እና ጀኔራል ማኔጀር ነኝ ብሎ የሚያደርገው የስልጣንትን ምንም የሚያሳይ ሰው አልነበረም። ዋናው ከሰው ጋር ከሰራተኛው ጋር ያለው ሪሌሽንሽፕ በጣም በጣም ቅርብ ነው። እና ለምሳሌ አንድ ጊዜ ምሳ ሰዓት ላይ በሚዞርበት ጊዜ ግቢ ውስጥ ሰዎች አር ላይ ሰኝተው ያያቸዋል። ጠር ይላቸዋል። ጊዜ እየጠበቅን ነው ስራ ልንጀምር ምሳ አትበሉም ወይ ሲላቸው፣ ምሳ መብያ ገንዘብ የለንም አሉት እና ምን ያደረገ፣ ከዛ በኋላ እዛ እኛ ካፌቴሪያ አለን ለአይሮፕላን የምንሰራው ምግብ ላይ ምግብ የምሰራበት ቦታ እና እዛ ላይ ምን አደረገ፣ እንጀራ በሽሮ ወጥ ዋጋውን ቀንሶ እነዚህ ሌበረል ክሊነስ ምናምን የሚባሉ ለሙላቸው አነስ ያለ ሰዎች ገብተው እዛ ሊበሉ እንደሚችሉ አድርጎ በሀያ አምስት ሳንቲም ያህል እንጀራ በወጥ ሊበሉ ፈቀደ። እና ይሄ ነው ኢምፓክት ያለው እና ያከብሩታል። የወዱታል። ምን ይላል እና አንቱ ሚለው እንኳን ሰው የለም። ጋሼ ነው ሚለው ሁሉ ሰው። ካፕቴን አሰፋ ለኢትዮጵያ አየር መንገድ የዘወትር ጥንካሬ ዋነኛው መሰረቱ ሰራተኛው ህዝብ መሆኑን ይናገራሉ። እሱ በሚመጣበት ጊዜና በምንጀምርበት ጊዜ ስራውን አየር መንገዱ ወድቆ ነበር። መጥፎ ሁኔታ ላይ ነው ያለው እና የወደቀ ነገር ማንሳት ነው እንግዲህ ትልቁ ስራ የነበረው እና እሱ ችሎታው በሜንቴናንስም በኩል በሌላውም በኩል ኒውዮርክ ሆኖ ማርኬቲንግ ውስጥ ሰርቷል። ችሎታ አለው፣ ፍላጎት አለው። እሱ ሲመጣ ህዝቡ ብቻ ከነሳሳ የህዝቡን አስተዋጽኦ እና ትልቅ አስተዋጽኦ ያለው ነው እያንዳንዱ ሰራተኛ ከጠራጊው ጀምሮ። በዚህ ነው ኢትዮጵያን ላይንስ የሚኖረው ሁሉንም ሰው በማክበር እና ሁሉ ሰው የሚሰራውን ሰው ሁሉ በማክበር ነው። ወደቀ ሲባል ወይ ችግር ላይ ሲባል ምንድን ነበረ የገጠመው ችግር አየር መንገዱ እናንተ ከመጣታችሁ ያኔ ኦንታይም ፐርፎርመንስ የሚባል ነገር ተበላሸ፣ ገቢው አነሰ፣ ከባንክ ብድር መውሰድ ጀመርን፣ ኦቨርድራፍት እንትን ማለት ጀመርን እና ምንም አልቀረውም ነበረ፣ ባንክረፕት ሆን። መሪው ሲለወጥ መሪው ተከተሉ ሲል በሰዓት መግባቱ መስራቱ በሰዓት አውሮፕላን መላኩ ይሄ ሁሉ ነገር ተስተካከለ። ሰርቪስ ከፋለ ድሮ ቦታ ተመለሰ። የካፒቴን መሐመድም ግብ ይህ ነበር፣ አየር መንገዱ ወደ ነበረበት ክብር መመለስና አሁን ለደረሰበት ዘላቂ መሰረት እንመጣል። ለአየር መንገዱ መመስረት ከፍተኛ አስተዋጽኦ አድርገዋል የሚባሉት ቀዳማዊ ኃይለ ስላሴ የንጉሰ ነገስትነቱን ዘውድ በጫኑበት እንደ ኤሮፓ አቆጣጠር ህዳር ሁለት ቀን 1930 ሀረር ከተማ ለአየር መንገዱ ሌላ በረከት ስታለች ካፕቴን ማህመድ የተወለዱት በዚህ ችለት እንደነበር ልጃቸው አቶ ካሊድ ተናግረዋል። ከወይዘሮ ፈትያ አህመድ ጋር ለ63 ዓመት በጋብቻ የኖሩት ካፕቴን መሐመድ አራት ልጆች አፍርተዋል። አየር መንገዱን ከለቀቁ በኋላ ወደ ናይሮቢ በማቅናት የአፍሪካ አቪዬሽንን በመምራት ለበርካታ ዓመታት ያገለገሉ ሲሆን ጡረታም ከወጡ በኋላ የኢትዮጵያ አየር መንገድ በቦርድ አባልነት ከአስር ዓመታት በላይ አገልግለዋል። ስለ ግል ባህሪያቸው ኮሎኔል ስምረት ይመሰክራሉ። መሐመድ በጣም ቅንት ሰው ጠንካራ ሰው ነው። በቀላሉ ደግሞ ፌቨር ምናምን ለመፈለግ የሚያጭበረብር ሰው አይደለም። ቀጥተኛ በጣም የሚሰራ እርግጥ፣ አመሉ ምናምኑ ሰዎች ሲያዩት እብድ ይመስላቸዋል። ሰዎች ግን በጣም ጠንካራ ሰው ነው። ኦሪጂናል በእንግሊዝኛ የሚባል ነው። ቲንከር በ በዴታ የተመራ ኤሞሽናል ካልሆነ ኤሞሽን ቢያስገባም ኮንትሮል በሆነ መንገድ የሚሰራ ሰው ነው። እንደውም ጽመክራቸው አንዱ ማንም የደርግ መንግስት የሚያስፈራራውን አስፈራርቶ ሊያሳስተው የማይችል ሰው ነው ብዬ ነው እንጂ፣ ኖርማል ጊዜ ቢሆን ምናልባት ሌላ ሰው እንዲወስድ መክር ነበር ግን በዚህ ምክንያት ነው። ጠንካራ ሰው ነው። ፕሪንስፕል ያለው ሰው ነው መሐመድ። እሳቸውም እንደ ጓደኛቸው ዘጠናኛው ዕድሜ ክልል ውስጥ የሚገኙት ካፕቴን አሰፋ አምባይም ካፕቴን መሐመድን እንዲህ ይገልጿቸዋል። መሐመድ በጣም የዋህ ሰው፣ ሰው አክባሪ። ማኔጅመንት ባይ ዎኪንግ አራውንድ የሚባል ሳይል ነበረው። እየዞረ ነው የሚሰራው። ከአትክልተኛው ጋር አትክልተኛ ይሆናል፣ ከቆፋሪው ጋር ቆፋሪ ይሆናል። ከሌሎችም ጋር እንዲህ እያለ እየተነጋገረ ምን እያለ ነበረ እንትን የሚለው ጎበስ ሰው ነው። ሰው ያከብራል። ሁሉ ሰው እኩል ነው ብሎ ያምናል። ከባድ ሰራተኛ ነበረ መሐመድ። እሱ ያስተዳደር የነበረው ጊዜ የሰው ማክበር፣ የስራ መውደድ፣ ሁለተኛ ደግሞ ባስታውስ እርግጠኛ አይደለሁም፣ ብቻ ሴቶች ሜካኒክ እንዲሆኑ፣ ፓይለቶች እንዲሆኑ ያደረገ እና ሰው ደግሞ ያከብረዋል፣ ሰው ይወደዋል። አንድም ሰው አንቱ የሚለው የለም፣ ጋሼ ነው የሚለው ከዚያ በላይ የለም። እና እሱም አይፈቅድም ነበር አንቱ መባሉ። ሁለታችሁ እንግዲህ አሁን አየር መንገዱ አድጎ ተስፋፍቶ እዚህ ደረጃ ደርሶ ስታዩት ትወያዩ ከነበረ ምን ትባባሉ እንደነበረ ስንገሩ? እኔ እና እሱ በምንገናኝበት ጊዜ በአየር መንገዱ በጣም የተደሰትን እና አሁን ቢሆን አየር መንገዱ ጥሩ ቦታ ያለ አካሄዱ ጥሩ ዓለም ላይ የታወቀ ሆኖ ስንሄድ እንነጋገራለን እና እኔ እና እሱ በዚህ በህመሙም ጊዜ በየሳምንቱ በኋላ በየሶስት ቀኑ በኋላ በየቀኑ እየደወልኩ አነጋግረው ነበር እና እስከ መጨረሻ ቅርብ ነበር። በአካል እየተያያችሁት መቼ ነበረ ለመጨረሻ ጊዜ? አንድ ሶስት ዓመት ሲሆነ እሰው ሄደው ነው እሳቸው መጥተው እኔ እኔ አዲስ አበባ ሄ ነው እና እነሱ እሱ ቤት ነው ደግሞ ያረፍ ነበረ ጤና ነበረ ደህና ነበረ በመኪና እንወጣ ነበር በእግራችን ዞር ነበር እና ባቡር መንገድ እንኳን ዚያ ሲያሻግረን መኪናዎቹ እየሮጡ ሲመጡ እጄን ይዞ ነበር የሚያሻግረኝ እሳቸው ይመስሉኛል የእርሶ ታላቅ አይደለም ነው ማነው ታላቅ አራት ዓመት ታላቅ ነው ዘጠና አራት ነበሩ አሉ እሳቸው አሁን ዘጠና አራት እሱ እኔ አሁን ዘጠና ሆኛለሁ ምን የተለየ የምታደረጉት ነገር አለ እዚህ አጋጣሚ እኛ ከስራ በስተቀር ሌላ ነገር አለመስራታችን ምቀኛ ምናምን እንደዚህ አይነት ነገር አለንትን ማዘባዛታችን ብረተኛ መሆናችን እና ከሰራተኛው ጋር ተፋቅረን አብረን መስራታችን እና ሰምተህ እንደሆነ የኢትዮጵያና ኤርላይንስ የሚታማው እንትን ለቅሶ ስትሄዱ ተርግ ስትሄዱ አንድ ስብሰብ ማህበር ስትሄዱ ሙሉም ወሬ የላችሁ ስለ ኢትዮጵያ ኤርላይንስ ብቻ ነው የምታወሩት ይሉን ነበረ። ኢትዮጵያ አየር መንገድ ሰራተኛ ትልቅ ፍቅር አለው ለአየር መንገዱ። ሁለተኛ ደግሞ ትልቁ ይሰማን የነበረውና ኢትዮጵያ ኤርላይንስ የኢትዮጵያ ህዝብ ባለቤትነቱ የኢትዮጵያ ሕዝብ ነው ብለን ባለ አደራ ነን ብለን ነበር። ምንትን ምንለው የምንሰራው። ሁለተኛ ደግሞ በፎሬን ከረንሲ በበኩል ትልቅ ጥቅማችን እኛ ነበር። ከስቶዲየን ባለ አደራ ያገባነውን የፎሬን ከረንሲ እኛ ጋር አስቀምጠን ለኢትዮጵያን ኤርላይንስ መስሪያ የምናደርገው እኛ ነን፣ እና ባንክ አምኖን ለእኛ ትሶልን ነበር። ይሄን አድሚኒስትሬሽን እሱም ኢትዮጵያን ኤርላይንስን የረዳ እና ወደፊት እንዲራመድ ያደረገው የፎረን ከረንሲ ፕሮግራም እንዳይኖረው ያደረገው እሱ እና ለማገልገል ዝግጁ የሆነ ግሩፕ ይመስለኛል። የኢትዮጵያ አየር መንገድ አሁን የምንጠይቀው እንዴት ነው፣ ሞራላቸው እንዴት ናቸው፣ እንዴት ነው የሚያስቡት፣ እንዴት ነው የሚሉት ያ ከልቸር አለ ወይ ብለን እኔ ኢትዮጵያ አየር መንገድ ኢትዮጵያውያኖች እንድንሆን ኢትዮጵያኒዜሽን ፕሮግራም ሲጀመር እዛ ውስጥ ነበርኩኝ። ጃንዌሬ ጋር አንድ ሁለቴ ሶስቴ ቀቀርበናል ፈረንጆቹ አሰልጥነው ነው ኢትዮጵያኖቹ እንዲሄዱ እንጂ ዘላለም ሊቀመጡ አይደለም እዚያ ያሉት። እና አንድ ፕሮግራም ይውጣለን ብለን ከጃንሆይ ጋር ሁለት ሶስት የተገናኝተን አስረድተን ፕሮግራም ወጥቶ በዛ ነው ኢትዮጵያውያኖች ቦታ ሲደርሱ ቦታ ቦታ ይዘው ቀጠሉ። እና አንድ ነገር እንትን ማለት ምችለው አንድም ኢትዮጵያዊ የፈረንጅ ቦታ እስኪ የወሰደ ከፈረንጁ ያነሰ ስራ የሰራ ኢትዮጵያዊ የለም። እና ኮንትሪቢሽኑ ከሁሉ ይዘው ነው ያለው ኢትዮጵያን ኤርላይንስ ያለበት ቦታ ለመድረስ መሰረታቸው አየር ኃይል የነበረው ካፕቴን መሐመድ የመንፈስ ብቻ ሳይሆን እስከ ዘጠና ሁለት ዓመታቸው ድረስ የሚያስደንቅ የአካል ጥንካሬ እንደነበራቸው ልጃቸው አቶ ካሊድ ይናገራሉ ይናገራሉ። እስከ ዘጠና ሁለት ዓመታቸው በቀን ሁለቴ አትሊስት ለአንድ ሰዓት ሙሉ ጠዋትና ከሰዓት በኋላ በእግር ይራመዱ ነበረ። ከወሎ ሰፈር እስከ አብዮት አደባባይ ሄደው እንኳን ይመለሱ ነበረ። ከዘጠና ሁለት ዓመታቸው ከሱ በኋላ ኮቪድ አንድ ይዟቸው ትንሽ ተቸገሩ ነበረ። ግን ከሱ በኋላም ያን ያህል በእግር መራመድ ካልቻሉም በቀን ሁለቴ በመኪና አዲስ አበባ ማየት ፈልጋለው እያሉ ጠዋትና ከሰዓት በኋላ ለሁለት ሰዓት ሶስት ሳምንት በመኪና ይዞሩ ነበር። አየር ኃይል ሰው ስለሆኑ ሁሉ ነገር በፕሮግራም ነበረ። ከወጡ በኋላ ቦርዱም ከተሰናብተው ቤታቸው ከተቀመጡ በኋላ የኢትዮጵያን አየር መንገድ እድገት ይከታተሉ ነበረ። በየጊዜው ምን ይሉ ነበረ? ትዝታቸው ምንድን ነበረ? ምን ያወራሉ? በጣም በጣም ኢትዮጵያን ኤርላይንስ ይከታተሉ ነበረ። ከቦርዱም ከወጡ በኋላ አንዳንዴ እንኳን ጠዋት ጠዋት ይነሱና የማታውን ፍላይቶች እስቲ ልኩልኝ ብለው ልጆቹን ይጠይቁ ነበረ። እና ይልኩላቸውና ያጠኑ ነበረ በማታ አዲስ አበባ የመጣ ፍላይቶች ሁሉ መጠኑና ረ ከለንደን የመጣ ፍላይ ለምንድን ነበረ ብዙ ብዙ ስራ ነበረበት ብለው ይደውሉ እና ይጠይቁ ነበረ። እስከዛ ድረስ አንዳንዴ ደግሞ ኤርላይን ሄደው ካለው ዋና ስራ አስኬጅ ያነጋግሩና እንዴት ነው ስራ እየሄዱ ምን ላግዘ ይችላለው ብለው ይጠይቁ ነበረ። እዛ ያለ ሰራተኛንም አንዳንዴ እየሄዱ እያነጋግሩ ነበረ። እስከ ዋና ትልቅ ሰራተኛ ብቻ ሳይሆን ከታች ያሉ ሰራተኞቹም ቲኬቲንግ ኤጀንቶቹንም እነሱንም እየሄዱ ዛ ሂልተን ያለ ቲኬቲንግ ኤጀንት ሄደው እንዴት ነው ስራ ምናምን ብለው ይጠይቁ ነበረ። ስለዚህ ከመጨረሻ መጨረሻ ቀን ስለ ኢትዮጵያን ኤርላይንስ እያሰቡ ስለ ኢትዮጵያን ኤርላይንስ እየጠየቁ ስራ እንዴት ነው ምን አይነት ጉድለት አለ እንዴት አገዛቸዋለሁ ብለው ሁሌም ስለ ኢትዮጵያ ኤርላይንስ እያስቡ ነበረ። ለካፕቴን መሐመድ ቤተሰብና ለኢትዮጵያ አየር መንገድ ወዳጆቻቸው መጽናናትን እንመኛለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።